የባህል መድረክ አዋጅ፣ የምስራች ብዬ ትብት ምግቤን ገደፌ ከእናቴ ማህፀን አልፌ በኢትዮጵያ ምድር ላይ አርፌ ከአፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ በሕፃን እግሬ ሄድሽባት በህል ማክናፌ ከንፌ እረኝነቴን በሰብሏ በምድሯ ጫፋሳልፌ ከጫጩትና ከጥጃ ከእድግር ጋር ተቃቅፌ ያቺን ነው ያቺን የኢትዮጵያ ምላት መብርሃን ረሳሻት ያቺን የልጅነት እናት አብዛኞቱ እንዴት ብለሽ ጥቅሶችን ትረግሽባል ሲል ነበረ ባለፈው እሁድ አንጋፋው አርቲስት አብራር አብዶ ጴጥሮስ ያቺን ሰዓት የተሰኘውን የባለቅኔ ሎሬት ጸጋዬ ገብረ መድኅን ግጥም የአቡነ ጴጥሮስ ሐውልት ወደ ነበረበት ቦታ በተመለሰበት ስነ ስርዓት ላይ ያቀረበው። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? በአዲስ አበባ ከተማ ተጀምሮ በነበረው የቀላል ባቡር መስመር ግንባታ ምክንያት ተነስቶ የነበረው የሰማዕቱና የአርበኛው የብፁዕ አቡነ ጴጥሮስ ሐውልት ዳ ግን በቦታው መመለስ በርካታ ኢትዮጵያውያንን በተለይ የመዲናዋን ነዋሪዎች አስፈንድቋል። የሐውልቱ ወደ ቦታው መመለስ ደስታን ብቻ ሳይሆን የፈጠረው ሰማዕቱ በደማቅ ስርዓት እንዲዘከሩም ነው እድል የፈጠረው ያሉ ጥቂቶች አይደሉም። በዕለቱ ዝግጅታችን የአቡነ ጴጥሮስ ሐውልትን ወደ ነበረበት ስፍራ መመለስን ይዘን ታሪካቸውን እንቃኛለን። መልካም ቆይታ ሳተ አዲስ አበባ በጀመረችው የቀላል ባቡር መስመር ግንባታ ምክንያት ሚያዝያ 24 ቀን 2005 ዓ ም ከቦታው የተነሳው የሰማዕቱና የአርበኛው የብፁዕ አቡነ ጴጥሮስ ሐውልት እንደሚመለስ ከተሰማ ከሳምንት በፊት ከአዲስ አበባ ያሬድ ሹመቴ የተባሉ የዝግጅታችን ተከታታይ በፌስቡክ አዋጅ አዋጅ አዋጅ፣ ጥር 29 ቀን 2008 ዓ ም ሰማዕቱ ብፁዕ አባታችን አቡነ ጴጥሮስ በቀደመ መካናቸው ላይ በክብር ይመለሳሉና የአዲስ አበባና የአካባቢው ሕዝብ በሆታና በአጀብ አክብር ተብልሃል ሲሉ ዜናውን ያበሰሩን። ታዋቂው ገጣሚ አበባው መላኩ የአቡነ ጴጥሮስ ሐውልት ወደ ቦታው መመለስን በተመለከተ እንዲህ ነው የገለጸልን። እንግዲህ ሰማይቱ እና በአርበኛው አባት ጹ አቡነ ጴጥሮስ ሐውልታቸው በክብር የመመለስ ሁኔታ ብዙውን የኢትዮጵያ ህዝብና በተለይ ደግሞ የአዲስ አበባ ነዋሪ በክብር እሳቸውን እና ተግባራቸውን እንዲያስታውስ ነው ያደረገው። ከዚህ ባሻገር ደግሞ ምንም እንኳ ከልማት ጋር በተያያዘ ነው የተነሳው ቢባልም የአመላለሱ ሁኔታ ግን አርበኛውን አባት ክብር በጠበቀ ሁኔታ የአዲስ አበባ ሕዝብ በከፊል ግልብጥ ብሎ ያለ አስተባባሪ ነው ወጥቶ ታላቅ የሆነ የአክብሮት መንፈስ ለአርበኛው አባት ሲሰጥ የነበረው እና ይሄንን ስትመለከት ደግሞ የአቡነ ጴጥሮስ ምድሪቱን በባዕድ እንዳትገዛ ገዘቱበት መንፈስ ዛሬም በአዲሱ ትውልድ ልብ ውስጥ ህያው ሆኖ መኖሩን ያመለክታል እና እንኳን ሰው መሬቱም ጭምር ለፋሽስት ለባዕድ እንዳይገዛ ገዝቻለሁ ብለው ያሉት ቃል ምን ያህል ዘመን ተሻግሮ በትውልዱ ልብ ውስጥ እንደሳቸው ሀውልት እንደቆመ ነው የሚያሳየው እና ዕድሜ ደረጃ ብትመለከች በጣም ለጋ ወጣቶች፣ እንዲሁም ደግሞ አዛውንቶች፣ እንዲሁም ደግሞ ጎልማሶች እናቶች፣ አባቶች ሴቶች፣ እህቶች፣ ወንድሞች እየተገኙበት ነው። የእሳቸውን ሀውልት በክብር የማቆም ሂደት ላይ እንደ ትልቅ ክብረ በዓል ተደርጎ ነው አዲስ አበባ ላይ የታየው እና ይሄ እጅግ በጣም ደስ የሚል ሀገራዊ አንድነትና የሀገርን የመጠበቅ መንፈስን ለማደስ እድል የሚሰጥ ነገር ነው። እንዲህ ነው የተመለከተው። አቡነ ጴጥሮስ የነፃነት ምልክት ናቸው ያሉን ዲያቆን ብርሃኑ አድማስ በበኩላቸው አቡነ ጴጥሮስ በሕይወታቸው ውስጥ ለእውነት ብቻ የቆሙ ሰው መሆናቸውን አሳይተዋል። ሐውልቱ መልሶ መተከል ደግሞ በተለይ በእኛ ዘመን ለእውነት መቆምና መሞት ምን ያህል የሚያስከብር መሆኑን በወንጌልም በቤተ ክርስቲያንም በዓለምም ለእውነት የቆመ ምን ያህል ክብር የሚገባው መሆኑን የሚያሳይ ነውና ቢያንስ ለእውነት የቆመ ሰው እና ለእውነት የሞተ አንድ አባት ምስክር በኢትዮጵያ መዲና እምብርት ቦታ ላይ መቆሙ እንድንጽናና በዚህ ዘመን ለእውነት መቆም በጣም አስቸጋሪ የሆነበት ዘመን ነው እና በዚህ ዘመን ቸው ለእውነት እንደሞቱ ሁልታቸውም እውነት ሲመሰክር ይኖራል። ሰዎችንም ወደ እውነት ሲጠራ ይኖራል። ለሁላችንም ደግሞ ማዳኛ ወይም ምስክር ነው። ማዳኛ ማለት የሚያዳኝብን የሚወቅ ሰን ለምን ለእውነት አትቆሙም የሚለን ስለሆነ እጅግ እጅግ በልዩ ስሜት እመለከተዋለሁ። ደስ ብሎኛል። ስለ ጣሊያን ወረራ በቅርቡ በእንግሊዝኛ መጽሐፍ ያሳተሙት ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል ለአቡነ ጴጥሮስ ሐውልት ወደ ቦታው መመለስ የተደረገው ዝግጅት ሲያንሳቸው ነው ሲሉ ነበር የተናገሩት። አይ መቼም አቡነ ጴጥሮስ የኢትዮጵያ ጀግና የኢትዮጵያ አባት ናቸው። የእሳቸው ሀውልት ያንሳቸዋል አል እንጂ አይበዛባቸውም። ስለዚህ የሳቸው ሀውልት ለጊዜው በጊዜው ከቦታው በተነሳ ጊዜ ህዝብ ሁሉ ቅር ብሎት ነበረ። እና በመመለሱ በጣም በጣም ነው የተደሰሩት ደግሞ ድሮ ከነበረውም በጣም ከፍ ብሎ ስለተባለ እጅግ የሚያስደስት ነገር ነው። ማናቸውንም ኢትዮጵያዊ የሚያስደስት ነገር ነው። ይህ ትልቅ ትምህርት የሚሰጥ ነው። ለኢትዮጵያ አንድነት፣ ለኢትዮጵያ ህልውና የተጋደሉ ስለሆነ ማናቸውም ኢትዮጵያዊ እሳቸውን አራያ መከተል እንደሚገባው የሚነግር ትምህርት ነው ብዬ ነው ሀውልት ይሄ ነው እኮ ዋናው ትልቅ ጠብቁ በአዲስ አበባ ከተማ ውስጥ ባሉ ሐውልቶችና ቅርሶች ዙሪያ ለስምንት ዓመታት ጥናት ማድረጋቸውን የነገሩን በኢትዮጵያ ቅርስ ጥናት ጥበቃ ባለስልጣን ወደ ዓለም አቀፍ የቅርስ ማህደር የሚገቡ የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ሀይለ መለኮ ታግዘው ስለ አቡነ ጴጥሮስ ታሪክ እንዲህ ይገልጻሉ። ብፁ አቡነ ጴጥሮስ ጴጥሮስ የሚለውን ስመ ጵጵስና ከማግኘታቸው በፊት መምህር ሀይለ ማርያም ይባሉ ነበር። ብፁ አቡነ ጴጥሮስ ቀዳማዊ በ1875 ዓ ም በሰሜን ሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ነው የተወለዱት። ስርዓትን እንግዲህ በደብረ ሊባኖስ ገዳምም አገልግ አገልግለዋል። ጎጃም ቅኔ ተምረዋል። በሁሉም ወደ አማራ ሳይንት ሄደው ካበ ቅዱሳን ገዳም በመሄድ ወንበር ዘርግተዋል። ያው በዚህ በኦርቶዶክሳያን ነት ወንበር መዘርጋት የሚባለው የቅኔ ትምህርት እና ሌሎችን የሚያካትታል። በአስራ ዘጠኝ ዜሮ ዘጠኝ አመተ ምህረት ወደ ገብረ ሊባኖስ ገዳም በመሄድ ስርዓተ ምንኩስናን ፈጽመዋል። ብዙም ሳይቆዩ ማዕረገ ቅስናን ተቀብለው ከወንበሩ አገልግሎት ጋር የቤተ መቅደሱንም ተልእኮ ደርበው ይዘዋል። እንግዲህ ከምንኩስናት ከጵጵስና ቅስናን በተቀበሉ በአመታቸው ማለትም በአስራ ዘጠኝ አስር አመተ ምህረት መምህር ኃይለ ማርያም ተብለው ወላይታ አካባቢ በሚገኘው የደብረ መንክራት ገዳም ለደብረ ጽዮን ማርያም መምህርና ቀዳሽ ሆነው ተሹመዋል። እዛ በነበሩበት ሰዓት የተሰጣቸው ኃላፊነት ለስድስት አመታት ከተወጡ በኋላ በአስራ ዘጠኝ አስራ ስድስት ዓመተ ምህረት እንደገና በዙዋይ ደብረ ጽዮን ቅዱስ ማርያም ገዳም በመምህርነት ተሾመዋል። በዙዋይም የመምህርነት ተግባራቸውን ለሶስት ዓመታት ያህል በአጥጋቢ ሁኔታ ካከናወኑ በኋላ በአስራ ዘጠኝ አስራ ዘጠኝ አመተ ምህረት ወደ አዲስ አበባ በመምጣት አዲስ አበባ ዩኒቨርሲቲ የምንለው አሁን ግቢ ውስጥ የሚገኘው የመንበረ ልዑል ማርቆስ መምህር እና በቤተ መንግሥት የግርማዊ ቀዳማ ያፄ ኃይለስላሴ ስላሴ አበ ንስሀማኛው የንስሀ አባት እንደምንለው ቀዳማ ኃይለ ስላሴ የንስሀ አባት ሆኑ። የግብጽ ቤተ ክርስቲያን ከግንቦት አስራ ስምንት ቀን አስራ ዘጠኝ ሀያ አንድ አመተ ምህረት እስክንድሪያ ማለት አሌግዛንደሪያ ግብጽ በሚገኘው መንበረ ማርቆስ ቤተክርስቲያን ማዕረገ ጵጵስናን ተቀብለዋል። ወደ ሀገራቸው ማለትም ወደ ኢትዮጵያ ከተመለሱ በኋላ አቡነ ጴጥሮስ ጳጳስ ለምስራቅ ኢትዮጵያ ከላዌ አሰሩ ለአቡነ ኢየሱስ ሞዓ ተብለው በያኔው ወሎ ሀገረ ስብከት ተሹመዋል። እንግዲህ በአርበኝነትም የተሳተፉበት መጥቀስ ፈላጊ ነው። ብፁዕነታቸው የነበሩት ማለት በአርበኝነት ገዳም በታላቁ የደብረ ሊባኖስ ገዳም ላይ ጣሊያኖች ጠፋም አካሄደው ነበረ። ብፁዕነታቸው የሰላሌ አርበኞች ተብሎ በሚታወቀው በእነ ደጃዝማች አበራ ካሳ ይመራ በነበረውና በደብረ ሊባኖስ እና አካባቢው መሽጎ ከነበረው አርበኛ ጦር በሸንኩራ በኩል ከነበረው እና በደጃዝማች ፍቅረ ማርያም አባ ተጫን ይመራ ከነበረው አርበኛ ጦር እንዲሁም ደግሞ በምዕራብ በኩል ከነበረው እና በደጀዝማች ባልሻ አባ ነፍሶ ይመራ ከነበረው አርበኛ ጦር ጋር በአንድ ጊዜ ተንቀሳቅሶ አዲስ አበባ ላይ የነበረውን የግራዚያንን ጦር ሶስቱም የጦር ሀይል ወደ ወደ አዲስ አበባ ከተማ ጥቃት ለመሰንዘር መጥተው ነበር። የደጀዝማሽ ፍቅረ ማርያም ጦር የካ ሚካኤል ሲደርስ ተመቶ ተመለሰ። የደጀዝማሽ ባልሻ ጦር በባቡር ጣቢያ በኩል ነበር የመጣው። የደጀዝማሽ አበራ ጦር ቅድም ያው ብፁዕ አቡነ ጴጥሮስ ነበሩበት ያለ ነው። በእንጦጦ በኩል አድርጎ መጣ። በጠላት ጦር ያኔ ተመታ ያው የሚያደርጉት ኮሚኒኬሽን ችግር ነበር። እንግዲህ ያን ሲመለሱ ከተላለየ አርበኞች ጋር የነበሩት እሱ አቡነ ጴጥሮስ በጠላት ጅ ወደቁ። ከዛ በኋላ እንግዲህ በጉዳዩም በፍርድ ቤት አሳይቼ እቀጣለሁ በማለቱ የሰማዕትነት ተቀብለው የተረሸኑት ሐምሌ ሀያ ሁለት አስራ ዘጠኝ ሀያ ስምንት ዓመተ ምህረት ያን ጊዜ ፕሮፓጋንዳ ኦፊስ የነበረው በኋላ ላይ የኢትዮጵያ ሬዲዮ ሆኖ ያገለግል የነበረው እና አሁን የአዲስ አበባ ዩኒቨርሲቲ ማስ ሚዲያ ማሰልጠኛ የሆነው ማዘጋጃ ቤቱ አጠገብ ያለው አጥሯ አሁን አደባባዩ ከቆሙ በስተ- ደቡብ ምስራቅ አቅጣጫ ወደ መርካቶ በሚወስደው መንገድ በስተቀኝ በኩል ካለው ግንቡ አጠገብ ነው። ሐምሌ ሀያ ሁለት አስራ ዘጠኝ ሀያ ስምንት ዓመተ ምሕረት የተገደሉት እና ሐውልቱ የቆመው በአስራ ዘጠኝ ሰላሳ ስምንት ዓመተ ምሕረት ነው። በነገራችን ላይ ሐምሌ ሀያ ሁለት አስራ ዘጠኝ ሀያ ስምንት አቡነ ጴጥሮስ አምስት ሰዓት ከአስራ አምስት ደቂቃ ላይ ነው የተገደሉት እና ከገዳዮቻቸው አንዱ አሁን ብዙ ጊዜ የሚነገረው አለ ፊቶን ለመሸፈን ይፈልጋሉ ሲል ጠይቃቸው ሲል እና እሳቸው የመለሱት መልስ ይህ የአንተ ስራ ነው ብለው ነው የመለሱት። አንደኛ፣ በሃይማኖታቸው ስማት፣ ሁለተኛ ኢትዮጵያና ህዝቦቿን በጣሊያን ስር እንዳይገዙ ትልቅ አስተማሪ የሆነ ነገር አስተምረዋል እንግዲህ ሐምሌ አስራ ስድስት አስራ ዘጠኝ ሰላሳ ስምንት አመተ ምህረት በአዲስ አበባ ከተማ ጊዮርጊስ ቤተክርስቲያን ዝቅ ብሎ ሀውልት ቆሙላቸዋል። ከዛ በተጨማሪም በፍቼ በቅርብ ጊዜ ሀውልት ቆሙላቸዋል። ሌላ ሀውልት የሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ነው። ዛሬ በዚህ በአደባባዩ ላይ የሚታየው ሀውልት ሐምሌ አስራ ስድስት አስራ ዘጠኝ ሰላሳ ስምንት የቆመው ኦልሞስት አሁን ወደ ሰባ ሰባ አንድ አመት ገደማ ይሆነዋል የተሰራው በግሪካዊው ቀራጺ በጊዮርጋ ካስ የሚባል ነው። በሰሜን አሜሪካ ነዋሪ የሆኑት እና በዓለም አቀፉ ህብረት ለፍትህ የኢትዮጵያ ጉዳይ ተጠሪ አቶ ኪዳን ያለማየው የአቡነ ጴጥሮስ ሐውልት ቦታው ላይ ሲመለስ አዲስ አበባ ውስጥ ነበሩ። ስለ አቡነ ጴጥሮስ ሐውልት ጉዳይ ከዚህ ቀደም ከቦታው ሲነሳ አንድ ጽሁፍ በይፋ እንዲወጣ አድርጌ ነበር። ያ ያልተመለሱ ጥያቄዎች በሚል ነበር የጻፍኩት እና ያ የእሳቸው ሐውልት በቀላሉ የሚገመት ያለመሆኑን በመጠቆም ነበር እና አሁን ቦታው ተመልሶ ምስሉን እንዳየሁት በጣም በእውነቱ በሚያኮራ መንገድ እንደውም ከፊት ከነበረው የተሻለ ተደርጎኑና የቀረበው እኔ በበኩሌ በጣም ነው ደስ ያለኝ። ያን ለፈጸሙት ሁሉ ምስጋና ማቅረብ እወዳለሁኝ እና በዚህ አጋጣሚ ግን ማንሳት የምፈልገው አቡነ ጴጥሮስ የተሰዉበት ምክንያት በኢትዮጵያ ላይ ፋሽስት ለፈጸሙት ከባድ የጦር ወንጀል ወደ አንድ ሚሊዮን ሕዝብ የተጨፈጨፈበት ከዚያ ውስጥ አዲስ አበባ ብቻ ሰላሳ ሺህ ሰው በሶስት ቀን ተሰዋበት። ደብረ ሊባኖስ ገዳም ደግሞ ከሁለት ሰው በላይ መነኮሳት ጭምር የተገደሉበትን ሁሉ የሚያመላክት ስለሆነ እና አሁን በየካቲት ሀያ ሁለት የሚከበረው በዓለም አቀፍ ደረጃ አሁንም እንደሚዘከብ ተስፋ አደርጋለሁ። ይህን የሚያዳምጡ የጀርመን ሬዲዮ ታዳሚዎች ሁሉ እንደ የካቲት ሀያ ሁለትን ወይ በጸሎት ወይ በስብሰባ ወይ በሆነው መንገድ እንደሚያስታውሱት አቡነ ጴጥሮስንም መስዋዕትነት የከፈሉበትን እንዲታሰብ አደራ ጭምር አስባለሁ በዚህ አጋጣሚ፣ ሀውልት ማለት ሰሌዳ ላይ የተጻፈ ታሪክ ነው ያለን ገጣሚ አበባው መላኩ በመቀጠል ሐውልት እኮ ሰሌዳ ላይ የተጻፈ ታሪክ እንደማለት ነው። ሐውልቱን ስንመለከት በዚያ ውስጥ የተላለፈውን መንፈስ እናያለን። በዛ ውስጥ የተከፈለውን ዋጋ እንመለከታለን። ያ የሚያስተላልፈው ትልቅ መልእክት አለ እና በተለይ ለኢትዮጵያ ክብር የወደቁ ታላላቅ አባቶች አርበኞች ሐውልት በብዙ አቅጣጫ እንግዲህ አርበኝነትን እኛ በአንድ አቅጣጫ ነው ብዙ ጊዜ ስንተረጉሞ የቆየ ነው። በጀግንነት መሬቱን፣ ህዝቡን ከጠላት ሰይፍ በማዳን ት ውስጥ የተዋደቁ አባቶችን ነው የምንመለከተው። ከዚህም ባሻገር ደግሞ በአስተዳደሩ ቢሆን በስልጣኔው ቢሆን በትምህርት፣ በእውቀት፣ በፍልስፍና፣ በፈጠራ ይሄን በመሳሰለው ሁሉ ለኢትዮጵያ ልጆች ለኋላው ትውልድ ፋና ሆነው ያለፉ ሰዎች ስራቸው የሚዘከርበት ነገር ሊኖር ይገባል። እና እንግዲህ ምስላቸው በሀውልት የቆመላቸው በጣም ጥቂት እድለኛ ጀግኖች ይኖራሉ። ከዚህ ባሻገር ግን ሀውልታቸውን በልዩ ልዩ ተቋማት ላይ ማቆም የሚቻልበት መንገድ አለ። የትምህርት ተቋማትን እና ሌሎች ደግሞ መሰል እነሱ በተግባራቸው ሀገራቸውን ያገለገሉበት መሰል ተቋሙ በመሳየም በዚህ መልኩ መንፈሳቸውን ወደ ትውልዱ ማጋባት ይቻላል እና ትርጉሙ በጣም የትየለሌ ነው፣ ሰፊ ነው። እንዲህ እንዲህ አይነቶቹን ዋነኞቻችንን በልዩ ልዩ ሁኔታ ማክበር በሀገራችን ውስጥ ያለነውን ተከታታይ ትውልዶች ሀገርን የመጠበቅ ኃላፊነትን የምንቀባበልበት አንዱ መንገድ ነው ብዬ ነው የማስበው። በተለያዩ ጊዜያት ከተለያዩ ቦታዎች የተነሱ የታሪክ ማሳያ ሀውልቶች ከተጣሉበት ስፍራ ወደ ቦታቸው ሊመለሱ ይገባል ያሉን፣ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ሀይለ መለኮት አግዘው። እንግዲህ እኔ የአዲስ አበባ ከተማ ቅርስ ላይ ለስምንት ዓመት ተኩል ያህል ሰርቻለሁ። ሀውልቶቹና ቤቶቹ ላይ ሀውልት ብዙ ትርጉም አለው። ሀውልት ብሎ የሚቆም አይደለም። በህብረተሰቡ ከፍተኛ ተጋድሎ ታሪካዊ ክስተትን ባሳለፈ መልኩ የቆሙ ሀውልቶች ናቸው። አሁን አዲስ አበባ ውስጥ ለምሳሌ የምናየው ነገር ግን በበቂ ሁኔታ አሉ የተባለ በበቂ ሁኔታ የሉንም። አርበኞቻችን ለምሳሌ አዲስ አበባ ከተማ የመሰረቱት የጌጣይቱ የትጌጣይቱን የሚያሳይ ሀውልት የለንም። የነ ራስ ጎበና የነ ፊታውራሪ ሀብተጊዮርጊስ እነዚህ እነዚህ የመሳሰሉ ሀውልት ያስፈልጋቸዋል። ታዋቂው ሳሊ አፈወርቅ ተክሌ የመሳሰሉ የኪነ ጥበብ ሰዎችም ሀውልት ያስፈልጋቸዋል። ግን አሁን ብዙ አደባባዮች ክፍትና ባዶ ናቸው። የአንዳንድ የንግድ ድርጅቶች ማስታወቂያዎችን ነው ተለቅፈው የምናይባቸው። ስለዚህ እንደዚህ በኢትዮጵያ ውስጥ የገዘፈ ታሪክ ያላት ለሰው ልጆች አርአያ የሆኑትን ኢትዮጵያውያንን የሚወክል ህብረተሰቡም እንዲያውቃቸው የሚያደርግ ደረጃቸውን የጠበቁ ሀውልቶች መሰራት አለባቸው ብዬ አስባል ኢትዮጵያውያን ደግሞ ለሀውልትና ለመሰል ስራ አዲስ አይደለን የአክሱምን መጥቀስ እንችላለን። የተለያዩ ቅርሶች በደቡብ ኢትዮጵያም የሚታዩ የተለያዩ የመቃብር ላይ ሀውልቶች አሉ። በተለያየ በኢትዮጵያ በመጀመሪያ በአድዋ ጦርነት ለተሳተፉትም ሆነ በሁለተኛ ጊዜ በማይጨው ጦርነት የተሳተፉ ጀግኖች ሀውልት ያስፈልጋቸዋል። አንዳንድ ሀውልቶችም ወደ ቀድሞ ወደነበሩበት ቦታ ቢመለሱ ይመረጣል። ለምሳሌ ልልተጻሀ ሀውልት አሁን በእኛ ግቢ በብሔራዊ ሙዚየም ያለ አለ። የአፄ ኃይለ ሥላሴ ሀውልት በግቢ አለ። በደርግ ጊዜ ተነቀሉ ማለት ነው እና በመንግስት አቅም እንኳን የማይቻል ቢሆን በግለሰብ እና በቡድን ደረጃ ሰዎች እንደነዚህ አይነቱ ሀውልቶች ቢያቆሙት ለታሪካችን የወደፊት በተከተ የኢትዮጵያው ትውልድ ማስተላለፍ ላይ ከፍተኛ አድማጮች የዕለቱ የባህል ዝግጅት እስከዚሁ ነበር። አስተያየቶቻችሁን በፌስቡክ እንዲሁም በሌሎች አድራሻዎቻችን ላኩልን፣ ድረገጻችንን ጎብኙ እያልኩ በዝግጅቱ ላይ ቃለ ምልልስ የሰጡንን እያመሰገንኩ የምሰናበተው አዜብ ታደሰነኝ ጤና ይስጥልኝ።